በጣም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ አብራችሁን ስለመታመሹ በእጅጉ እናመሰግናለን። ዛሬ ምሽት ዘለግ ያለውን ጊዜያችንን የምንወስደው በዚህ በዋሽንግተን የማንዴላ ዋሽንግተን መርሃ ግብር ውስጥ ተሳታፊ ከሆኑ ኢትዮጵያን ወጣቶች ጋር የምናደርገው ውይይት ይሆናል። እንግዲህ የዛሬ እንግዶችን ከመሸጋገሪያው በኋላ አስታውቃለሁ። በየዓመቱ ከሰላሳ ሺህ በላይ አፍሪካውያን ወጣቶች ዩናይትድ ስቴትስ በሚገኙ እውቅ የትምህርት ተቋማት ሙያዊ የልምድ ልውውጥና ስልጠና እድል በሚሰጠው የማንዴላ ዋሽንግተን ፌሎሺፕ ተሳታፊ ለመሆን ይወዳደራሉ። ከእነዚህ መካከል ተመርጠው በመርሃ ግብር ውስጥ የሚካተቱት ግን ከአንድ ሺ ያነሱ ናቸው። ኢትዮጵያ ውስጥ የነበረውን የጋለ ፉክክር አልፈው ወደዚህ ሀገር ከመጡት ወጣቶች ጋር ዛሬም እናስተዋውቃቸዋለን። የዛሬ እንግዶቼ አቤል ኃይለ ጊዮርጊስና ዶክተር ምስክር ካሳሁን ናቸው። አቤል የምህንድስና ባለሙያ ሲሆን ባምቡ ላብ የተሰኘ ከቀርከሃ ለስነ ምዳር ሆነ ለሰዎች የላቀ ጠቀሜታ ያላቸውን ቁሳቁሶች የሚያመርት ተቋም መስራች ነው። ከዘርፉ ጋር የተገናኙ ሥልጠናዎችንና የማማከር ስራዎችንም ይሰራል። ስለ ቆይታውና ተያያዥ ጉዳዮች ያጫውተናል። አቤል፣ እንኳን ደህና መጣህ ወደ ውይይታችን። አመሰግናለሁ ሀብታሙ፣ እንኳን ደህና ቆየኝ። እጅግ በጣም እናመሰግናለን እኛም። ሌላዋ እንግዳችን ዶክተር ምስክር ካሳሁን ናት። ዶክተር ምስክር የአእምሮ ጤና ስነ ልቦና ሕክምና ጉዳዮችን ከሚመለከቱ ለትርፍ ያልተቋቋሙ እንቅስቃሴዎቿ በተጨማሪ መርሃ ግብሮችን በማስተባበርና በዲጂታል ግብይት ዘርፍም የላቀ ልምድ አላት። ዶክተር ምስክር ግሎባል ኢንስፓየርድ ቮለንቲየር በምህጻሩ ጂአይቪ ሶሳይቲ ኢትዮጵያ የተባለ የሕክምና ባለሙያዎችን በማህበረሰብ አቀፍ የሰብአዊ ተግባራት ላይ የሚያሰማራ ተቋም አጋር መስራችና ዋና ስራ አስኪያጅ ናት። ዶክተር ምስክር አንቺም እንኳን ደህና መጣሽ። አመሰግናለሁ ስለጋበዛችሁኝ። በጣም እናመሰግናለን። እኛም ሁለቱ እንግዶች በአሁኑ ሰዓት ኒው ጀርሲ በሚገኘው ሩትገርዝ ዩኒቨርሲቲ ውስጥ ይገኛሉ። የመጀመሪያ ጥያቄ ላስቀድም። እንግዲህ ሁለታችሁም የጋለ ፉክክር አልፋችሁ ነው በማንዴላ ዋሽንግተን መርሃ ግብር ውስጥ ተሳታፊ የሆናችሁት። ተመራጭ አድርጎናል የምትሏቸውን የተወሰኑ ጠንካራ ጎናችሁን ማወቅ እንፈልጋለን። ለዚህ ስኬት ያበቃችሁን ሚስጥሮች በተወሰነ መንገድ ብታካፍሉን እንወዳለን። አቤል ከአንተ ልጀምርና በዳኞች ፊት እንድመረጥ አድርጎኛል፣ በዚህ መርሃ ግብር ውስጥ እንድካተት አግዞኛል የምትላቸው እንቅስቃሴዎችህ ምን ነበሩ ሀገር ቤት በነበርክበት ጊዜ? እሺ፣ አመሰግናለሁ ሀብታሙ። ያው በየአመቱ በአሜሪካ መንግስት ድጋፍ ከአፍሪካ ከተለያዩ የአፍሪካ ሀገሮች ወደ ሰባት መቶ የሚሆኑ አፍሪካውያን ወጣቶች እየተመረጡ ስልጠና የሚወስዱበት ፕሮግራም ነው። እዚህ ፕሮግራም ከመሳተፋችን በፊት የተለያዩ የአፕሊኬሽን ፕሮሰሶችን እንደዚሁም የውድድር ሂደቶችን አልፈን ነው እዚህ የመጣ ነው እና እንደዚህ አይነት ነገሮች በሚኖሩ በሶስት ሴክተሮች ላይ ነው አክቹዋሊ ወጣት ባለሙያዎቹ የሚመረጡት ቢዝነስ ሊደርሽፕ ወይም ደግሞ የግል ስራን የሚመሩ ወጣቶች እንደዚሁም በመንግስት ተቋማት ላይ የተሻለ ስራ የሰሩ ሰዎች እና የሲቪል ተቋማት ላይ ደግሞ ሻይን ያደረገ ወይም ደግሞ የተሻለ ስራ የሰሩ ወጣቶች ናቸው። ሁሉም የአፍሪካ ሀገሮች የሚመረጡት። ስለዚህ እኔም የአፕላይ አድርጌ የነበረው የቢዝነስ ሊደርሽፕ ትራክ ላይ ነው። ምክንያቱም በአሁኑ ሰዓት የራሴን ድርጅት መስርቼ እየመራሁ ይገኛለሁኝ። በኢትዮጵያ ባምቡ ላብስ የተባለው ድርጅት የተለያዩ የስራ እድሎችን በመፍጠር ለኢንቫይሮመንት ምቹ የሆኑ ፕሮዳክቶችን፣ ውጤቶችን በማምረት እንደዚሁም የተለያዩ ፖዚቲቭ የሆኑ ነገሮችን በማምጣታችን የተሻለ ስራ ሰርታችኋል ተብሎ ታምኖብን እንደተመረጠን ተስፋ አደርጋለሁ። አመሰግናለሁ። አቤል ወደ ዶክተር ምስክር ልሻገር። ዶክተር ምስክር ውድድሩ እጅግ የጋለና ፉክክር የበዛበት እንደሆነ እናውቃለን፣ ሰምተናልም። ምናልባት በዳኞች አይን ውስጥ ትኩረት አግኝተውልኛል የምትያቸው ሀገር ቤት ውስጥ በነበርሽበት ጊዜ ያቀረብሻቸው የሚተሳተፍሽባቸው እንቅስቃሴዎች ምን ነበሩ? እሺ ያመሰግናለሁ አካሙ። አይ ቲንክ ከሌሎቹ የተሻለ እንድመረጥ ያደረገኝ ይ ማስበው በራስ ተነሳሽነት ያደረግኳቸው የተለያዩ ስራዎች ናቸው ብዬ አስባለሁ። እኔ ያለሁበት ትራክ ከአቤል የተለየ ነው። ሲቪክ ኢንጌጅመንት ይባላል እና ህብረተሰብ ላይ በምንሰራው ስራ ምክንያት የተመረጥን ሰዎች ያለንበት ትራክ ነው። ሶ እኔ የምሰራው ከኤንጆ ጋር የተያያዘ ህብረተሰብ ጤና ጋር ነጻ ሕክምና መስጠት ጋር የተያዙ ስራዎች በሙሉ እንድመረጥ አድርጎኛል ብዬ አስባለሁ በራስ ተነሳሽነት የምናደርጋቸው እንቅስቃሴዎች፣ ፈንድሬዚንግ ኢቨንቶች፣ ገምና በነበርኩበት ጊዜ የምሰራቸው የነበሩ አክቲቪቲዎች እንድመረጥ አድርጎኛል ብዬ አስባለሁ። አመሰግናለሁ። እንግዲህ ሁለታችሁም በአሁኑ ሰዓት በማህበረሰብ ተኮር ምርምር ዘርፍ ስም ባለው ሮትገርዝ ዩኒቨርሲቲ ኒውጀርሲ ውስጥ ትገኛላችሁ። ቆይታችሁ ምን ይመስል ነበረ? በነባር ተሰጧችሁ ላይ የጨመረው ነገር ምን አለ? በዚህ ስልጠና ውስጥ በመሳተፋችሁ ያገኛችሁ ጥቅም ምንድን ነው? የእስካሁንም ቆይታችሁን እስቲ ባጭሩ አስቃኙን። አቤሎ አቤል ዳንተ አንተ ልመለስ። አመሰግናለሁ። ያው እዚህ ረትቀስ ከመምጣታችን በፊትም የተለያዩ ስራዎችን ስንሰራ ነበረ። ቀደም ሲል ለመጥቀስ እንደሞከርኩት እዚህ ከመጣሁ በኋላ እኔ በግል ያገኘሁት ነገር ቀጣይ የሚሰራውን ስራ ከኢትዮጵያ ውጭ በሌሎች አፍሪካ ሀገሮች ላይ የማስፋት እቅዱ ስላለኝ እዚህ ደግሞ ያገኘኋቸው አፍሪካውያን ወጣቶች እዚህ ያገኘኋቸው አፍሪካውያን ባለራእዮች ጋር አብረን በመሆን ያለኝን ሀሳብ ወደ መሬት በደንብ ማውረድ እንድችል እጅግ ብዙ መደላደሎችን ፈጥሮልኛል ብዬ አስባለሁ። ይህንንም ነገር ለማስቀጠል ቀጣይነት እንዲኖረው ረፍተርስ ዩኒቨርሲቲ በተለያየ መልኩ እንደሚያግዘን ቃል ገብቶልናል። ስለዚህ እዚህ በመምጣት ያገኘሁት ነገር ከሌሎች ሰዎች ጋር ኔትወርክ የማድረግ ከአፍሪካውያን ወጣት ባለራዕዮች ጋር አብረን የጋራ ራዕይ፣ የጋራ ሀሳብ ዘንድ እንድንሰራ ረድቶኛል። እሱን ለመግፋት ወደ ውጤት ለማድረግ ደግሞ ተጨማሪ ስራዎችን እንሰራለን ማለት ነው። አመሰግናለሁ። ዶክተር ምስክር ወደ አንቺ ልምጣና በስካሁን ቆይታሽ ወደ ሀገር ቤት በምትመለሽበት ጊዜ እንድትተገብሪው መነሻ ወይም የንሸጣ ምንጭ የሆኑ አሰራሮችን ወይም የትምህርት ሂደቶችን አይተሽውም። እዚህ ባሉት የልምድ ልውውጥ ወቅት የአንቺን ቀልብ የያዙ የተወሰኑ ነገሮች ካሉ ብታካፍኝ። እሺ። ለእኔ በጣም ጎልቶ የታየኝ አንደኛ በጣም ብዙ ማሰብ እንዳለብን፣ ብዙ አርቀን ለሀገራችንም፣ ከሀገራችንም ደግሞ አልፈን ለአህጉራችን ለአፍሪካ ጭምር ብዙ ማሰብ እንዳለብን ፕላን ስናደረግ በትንሹ መገደብ እንደሌለብን፣ ይሄ ድሪም ሀርድ ድሪም ቤግ የሚባለውን ነገር በጣም ተምሬያለሁ ብዬ አስባለሁ። ስለዚህ ስመለስ በትንሹ ሳይሆን ማስበው በጣም አርቄ አስፍቼ እንዳስብ አድርጎኛል። ሌላው ደግሞ ከአሜሪካን ሲስተም የተማርኳቸውን ኔትወርኪንግ ላይ በደንብ ራስን ማስተዋወቅ ከሌሎች ጋር ወጣ ብሎ በደንብ ገፍቶ ስራችንን የማስተዋወቅ ነገር ከሌሎች አፍሪካን አገሮች ከመጡ ሰዎቹም ከአሜሪካኖችም ያየው እሱን ነበር እና እሱን ይዤ እመለሳለሁ ብዬ አስባለሁ። ሌላው የተለያዩ ሊደርሽፕ ስኪሎች ላይ ራስን ለምሳሌ ማወቅ ላይ ለምሳሌ ስትሬንግዛችን ምንድን ነው የሚለውን ነገር፣ እንዴት የተለያዩ ፕሮፖዛሎች እንሰራለን፣ ግራንቶች እንዴት እናገኛለን የሚሉ ጠለቅ ያሉት ቴክኒካል ነገሮችንም አስተምረውን አለና፣ እነሱ እነሱን ይዤ መለሳለሁ። ከቲሚ ጋርም ደግሞ እነዚህ ነገሮች ላይ ሰራበታለሁ ብያስባለሁ። እንግዲህ እነዚህ ነገሮች ተምሬያለሁ። መልካም አመሰግናለሁ። አቤል፣ ወደ አንተ ልምጣ። በአንተ መስክ ውስጥ የተለያዩ ቦታዎችን የተመለከትክ፣ በተለያዩ ቦታዎች ላይ የሚገኙ ተቋማትን የጎበኘ ይመስለኛል። የተለያዩ ሰዎችንም አግኝተሃል። በእስካሁን ቆይታ የአንተን ቀልብ የያዙ የትኞቹ ጉዳዮች ናቸው? በመጀመሪያ እዚህ ረትገርስ ዩኒቨርሲቲ ለመመደብ ምክንያት የሆነን የምንሰራቸው ስራዎች ታይቶ ዩኒቨርሲቲው ደግሞ ስፔሻላይዝ ያደረገባቸው ሴክተሮች ታይተው ለዚህ አፕሮፕሬት ነው በሚል ነው ወደዚህ የተመደብነው። እዚህም ከመጣሁኝ በኋላ በጣም ብዙ የሚገራ ደግሞ የስራ ኃላፊዎች ጋር የመገናኘት የአሜሪካን ሲስተም ወደ ኢትዮጵያ ወይም ደግሞ ወደ አፍሪካ በምናመጣበት ጊዜ እንዴት ነው አዳፕት ማድረግ የምንችለው የሚሉ የተለያዩ ነገሮችን በትምህርት ለማግኘት ሞክር ያለሁኝ ከዛ በዘለለ ደግሞ በቢዝነስ ሊደርሽፕ ላይ አንድ ሜንቶሮች ይመደቡልናል በየሴክተራችን ያሉ ሜንቶሮች ሰው እነዚህ ሜንቶሮች የእኛን ሀሳብ ተረድተው ሀሳባችን ወደ ተሻለ ደረጃ እንዲያድግ የሚያግዙን ሰዎች ናቸው በእኔ በኩልም የተመደቡልኝ ሜንቶሮች ለእኔ ከምሰራው ስራ ጋር እጅግ በጣም አፕሮፕሬት የሆነ ድጋፍ የሚያደርጉልኝ ሰዎች ሆኖ አግኝቻቸዋለሁኝ። ግንኙነታችን ደግሞ እዚህ የሚቋረጥም አይደለም። ገና ሰፋ ያሉ ፕሮጀክቶችን ለቀጣይ አብረን መስራት የምንችልባቸውን ነገሮች እያመቻቸን ያለ ነው። በጣም ትልቅ ኦፖርቹኒቲ ነው የፈጠረልኝ ኔትወርክ ከማድረግ አንጻር እንደዚሁም ደግሞ ቢዝነሱ የምንሰራውን ስራ ይበልጥ ሻይን እንዲያደርግ እየሰራን ያለነው ስራ ጥሩ ቢሆንም ኢትዮጵያ ውስጥና አዲስ አበባ ላይ ብቻ መቅረት እንደሌለበት ማመን ችያለው። ወደ ሌሎች አፍሪካ ሀገሮች በማውጣት ብዙ ስራዎቹን ብዙ ኢምፓክት በማምጣት ለህብረተሰቡም ተጠቃሚ ማድረግ የምንችልባቸው መንገዶች እንዳሉ ለማየት ችያለው። ያገኟቸው ሰዎች እጅግ በጣም ሪሶርስ ፉል ናቸው። በጣም ለቢዝነሱም፣ ለእኔም እንደ ሀገርም ሊጠቅሙ የሚችሉ ሰዎች ናቸው። ኢትዮጵያውያንም ሆነው እዚህ ሀገር የተለያዩ ስራዎችን እየሰሩ ያሉ በእኔ በምሰራው ስራ ላይ በጣም የተሻለ ነገር የሰሩ ሰዎች ጋርም የመገናኘት እድሉ ገጥሞኛል። እሱም ሌላ ኦፖርቹኒቲ ነው። ወደ ሀገር ቤት ስንመለስ እንዴት አድርገን ያንን እናስቀጥላለን የሚለውንም ነገር መስመር እያስያዝን ነው። ሰው ያገኘሁት ነገር እጅጉን ጠቃሚ ሆኖ ነው ያገኘሁት። እስካሁን ጥሩ ነው። መልካም ቀደም ብላችሁ የጠቀሳችሁት አንድ ነገር አለ። ከሌሎች የአፍሪካ ሀገራት ከመጡ ወጣቶች ጋር የመነጋገርና ሀሳቦችን የመለዋወጥ እድሉን አግኝታችኋል። በግላችሁ ከሰማችኋቸው የአፍሪካውያን ተሞክሮ እጅግ የተመሰጣችሁበት ይኖር ይሆን? ዶክተር ምስክር ያው መንገድ ላይ ሆነች ነው እያናገርሽን ያለሽው፣ ከኋላ አንዳንድ ድምፆች አሉ። ቢሆንም ምናልባት የምትች ከሆነ በዚህ ጉዳይ ላይ ሀሳብሽን ብትሰጭን። ከሌሎች የአፍሪካ ሀገሮች ጋር ባለሽ ቆይታ ከሰማሻቸውና ከአይሻቸው መካከል እሺ፣ አሁን ልክ አንድ ኮሚኒቲ ሰርቪስ መስጠት ኒውዮርክ እየሄድን ያለ ነው እና መንገድ ላይ ስለሆንኩ ጫጫታው ይቅርታ። በጣም ብዙ ኢንስፓይሪንግ የሆኑ ሰዎችን አግኝቻለሁ የሚሰሩ እና በተለይ ደግሞ እኛ ሲቪክ ኢንጌጅመንት ስለሆነ የተለያዩ ቻሌንጆች ላይ የሚሰሩ ስፔሻሊ የሴቶች ጀንደር ቤዝ ቫዮለንስ ላይ የሚሰሩ ሰዎች፣ በጣም በትልቅ ስኬል አድቮኬሲ ላይ የሚሰሩ ሰዎች፣ ሶሻል ሚዲያን ተጠቅመው አፕሊኬሽኖችን ተጠቅመው የተለያዩ መልክቶችን የሚያደርሱ ሰዎች አግኝቻለሁ እና በጣም የሚገርመኝ ግን በሀገራቸው ብቻ የተገደቡ አይደሉም። ከሀገራቸው ወጥተው ስለ አፍሪካ ማሰብ የሚችሉ ሰዎችን ነው ያገኘሁትና እነዚህ ለየት ያሉ ተሞክሮች ናቸው ብዬ አስባለሁ። መልካም አቤል፣ ወደ አንተ ልመለስና ወደ ሀገር ቤት በቅርቡ ትመለሳላችሁ። ከተመለሳችሁ በኋላ ደግሞ በዚህ ያገኛችኋቸውን ልምዶችና ትምህርቶች በተለያየ መንገድ እንድትተገብሩም ይጠበቃል አንተ ከምትታወቅበት በተለይ ደግሞ ስነ ምህዳርንም የጠበቀ ለሰዎች ጥቅም የሚሰጡ ቁሳቁሶችን በማዘጋጀት በመንደፍና በማምረት ዘርፍ ዙሪያ ምን ነገሮችን ለማድረግ አስበሃል? ለአድማጮችም ትንሽ አስታውሰን፣ ቀደም ብለህ ያንተ ከምትታወቅባቸው ስራዎች መካከል እሺ፣ ያው የኔ ድርጅት ባምቡላብስ የተባለው ድርጅት ቀርከሃን በመጠቀም የተለያዩ ፕሮዳክቶችን እናመርታለን። ከዚህም ውስጥ የቀርከሃ ባይስክል፣ የቀርከሃ ዊልቸር ተጠቃሾቹ ናቸው። ሌሎች ሌሎች ፕሮዳክቶችም አሉን። ይሄንን ቀርከሃ የመረጥንበት ምክንያት ያው ያሉን ያለንን ሪሶርስ አንደርስታንድ በማድረግ ሪሶርስ መኖሩ ብቻ ሳይሆን የሜካኒካል ፕሮፐርቲም ፕሮፐርቲውም ለተለያዩ ነገሮች መስራት የምንጠቀምበት ሆኖ ስላገኘሁት ይህንን ነገር ተጠቅሜ ያለንን ሪሶርስ ተጠቅሜ ያለንን ችግር መፍታት እችላለሁ። ሚሊዮኖች የመንቀሳቀሻ ማቴሪያል ወይም ደግሞ እጦት ምክንያት ሀሳባቸውን እንዳይፈጽሙ እክል ፈጥሮባቸዋል። እና እኔ የምሰራቸው ስራዎች ሀገር በቀል በሆነ ማቴሪያል፣ ሀገር በቀል በሆነ እውቀት፣ ሀገር በቀል ሊሆኑ ችግሮችን ደግሞ ራሳችን መፍታት እንዳለብን በማሰብ ነው። በዚህም ብዙ ሰዎች ተጠቃሚ ሆነዋል። ለወደፊትም ሰፋ አድርጌ የማድረግ መስራት ነው የማስበው። ይሄንን ሀሳቤን ይዤ ስመጣ ወደዚህ ወደ ረትገርስ ዩኒቨርሲቲ በዚህ በማንዴላ ዋሽንተን ፌሎሽፕ ሰባት መቶ አፍሪካውያን ተመርጠዋል የሚል ሀሳብ ቀደም ሲልም ለማንሳት ሞክሬያለሁ። ከዚ ውስጥ ሰላሳ አምስት አካባቢ የምንሆን ኢትዮጵያውያንን ተመርጠን ወደ አሜሪካ ሀገር መተን ስልጠና በተለ የተለያዩ ኢንስቲትዩቶች ላይ እየወሰድን ያለ ነው። ሁሌም ሌሎች ከዚህ በፊት ያለፉ ፌሎዎች ሲነግሩን ኢትዮጵያዊ ሆነን መተን፣ አፍሪካዊ ሆነን ተመለስን ብለው የሚነግሩን ነገር ነበር፣ ና እሱን አሁን በአካል ነው እኔ ሴንስ ያደረግኩት። ምክንያቱም ስመጣ የሆነ ነገር ይዤ አግኝቼ ተመልሼ የምሰራውን ስራ በተቻለ መልኩ መስራት እችላለሁ የሚል ሀሳብ ነበር ይዤ የመጣሁት። እዚህ ከመጣሁ በኋላ ግን ችግር መፍታት ያለብኝ የኢትዮጵያን ብቻ አይደለም አፍሪካ ውስጥ ያለውንም ችግር የመፍታት አቅሙ የመፍታት ኃላፊነቱ እኔ ላይ ነው ያለው። ስለዚህ የአፍሪካን ችግር መፍታት ያለብኝ እኔ ነኝ የሚል የአፍሪካዊነትም ስሜት ጭምር ይዤ እንድመለስ ነው የረዳኝ። በዚህም ከዚህ በፊትም እንደተናገርኩት ከኢትዮጵያ ባለፈ በሌሎች የአፍሪካ ሀገራት ላይ ብራንች አድርገን የመስራት ሀሳቡ ነበረን። እዚህ ከመጣሁኝ በኋላም ደግሞ ባገኘኋቸው ወጣት ወጣቶች አማካ አፍሪካውያን ወጣቶች አማካኝነት ይሄንን ህልሜን ለማሳካት በሩ የተከፈተልኝ ያክል ነው የተሰማኝና በጣም ትልቅ ደስታና ትልቅ ተነሳሽነት ነው አሁን ይሄ ለመመለስ የተዘጋጀሁት። አመሰግናለሁ። አቤል፣ ዶክተር ምስክር አንቺስ ወደ ሀገር በምትመለሽበት ጊዜ ምን ለመስራት አስበሻል? በተለይ ደግሞ ከምትታወቂባቸው ሀላፊነቶችና ስራዎች መካከል አንዱ በጎ ፈቃደኛ የሆኑ የህክምና ባለሙያዎችን በማስተባበር የምትሰጣቸው ስራዎች ነው። ስለ እሱ ስራ ስ በጥቂቱ ንገሪንና ከእሱ ጋር በተያያዘ ምን ነገሮች ለማድረግ እንዳሰብሽ ለአድማጮቻችን ንገሪልን። እሺ፣ አታሙ እኔ የምሰራበት ድርጅት ዲቭ ሶሳይቲ ኢትዮጵያ ይባላል። የሎካሊ ሬጅስተር የሆነ በጎ ፈቃደኛ ሲም ኤንጂኦ ነው። አንድ አመት ተኩል ሆኖናል ይሄን መስራት ከጀመርን። ሙሉ ለሙሉ በበጎ ፈቃደኛ ሀኪሞች የሚሰራ ስራ ነው። በየወሩ ነጻ ህክምና እንሰጣለን ከሶስት መቶ እስከ አምስት መቶ ለሚሆኑ ሰዎች በአንድ ቀን ውስጥ ነጻ ህክምና እንሰጣለን። የኤች አይቪ ምርመራ ጨምሮ የላቦራቶሪ የመድኃኒት መስጠት እንዲሁም ደግሞ የተለያዩ የልብ ህክምና ስክሪን ማድረግ እንደዚህ እንደዚህ ሰርቪሶች እንሰጣለን። እስካሁን ድረስ ወደ ሁለት ሺ አምስት መቶ የሚሆኑ ሰዎችን ትዊት አድርገናል። ባለፉት አንድ አመት ተኩል ውስጥ ወደ ስምንት መቶ የሚሆኑ በጎ ፈቃደኛ የህክምና ባለሙያዎችን ደግሞ አሳትፈናል። ኢቨንቶቻችን ላይ ወደ አስራ አራት የሚሆኑ የህክምና ኢቨንቶች ነው ያዘጋጀ ነው። እንዲሁም ደግሞ የአእምሮ ጤና አድቮኬሲ ላይ ወይም ደግሞ ትምህርት ላይ የምንሰራለን። ስመለስ ይሄንን በሰፊው እንድሰራ ነው ኢንስፓየር ዶ የተመለስኩት ማለት ነው። ኒዱ አለ። በጣም አገራችን ውስጥ አቅም የሌላቸው ሰዎች ግን ህክምና የሚፈልጉ ብዙ ሰዎች አሉ። በተለይ ህጻናት፣ ሴቶች እና አረጋውያን ይሄን ይፈልጋሉ። ስለዚህ ከተለያዩ በጎ አድራጎት ድርጅቶች ጋር በሰፊው ይህንን እንድሰራ እንዲሁም ደግሞ የመንግስት አካላትን አፕሮች እንዳደርግ የተለያየ ግል ሴክተር ላይ ያሉ በሙሉ እንዴት አድርጌ በጋራ ምጥቼ መስራት እንደምችል ብዙ ተምሬበታለሁ። እስፔሻሊ ደግሞ እዚህ በነበርኩበት ጊዜ ፐብሊክ ሄልዝ ላይ የሚሰሩ የተለያዩ የመንግስት ባለስልጣናቶችን፣ የግል የኤንጂኦ ላይ የሚሰሩ ሰዎችን የማግኘት እድሉ ነበረኝና ከእነሱ ቤስት ፕራክቲስ የሚባሉትን ለማየት ያለው የትኛው ይሰራል፣ የትኛው ይሰራ፣ ምን ማድረግ እንችላለን ከዚህ ወስደን ልምድ ቀጥታ ወደ ኢትዮጵያ ደግሞ ምን ማምጣት እንችላለን የሚሉ ነገሮችን ማየት ስለቻል ተመልሼ በምንልበት ጊዜ ከአዲስ አበባ ውጭ ራሱ እንዴት አድርገን ማስፋፋት እንችላለን። በተለይ ተፈናቃዮች አሉን፣ ከአዲስ አበባ ውጭ በጣም የሕክምና ፍላጎት አለ። ስለዚህ በጎ ፈቃደኞችን ኢንጌጅ እያደረግን የተለያዩ ሴክተሮችን በጋራ እያመጣን እንዴት አድርገን መሻት እንችላለን የሚለውን ብዙ ተጨማሪ ሀሳቦች ይዤ ተመልሻለሁ እና ከቲሜ ጋር ስመለስ በሰፊው ዲስከስ አድርገን ስራችንን ደግሞ አስፍተን እንደምንቀጥል ተስፋ አደርጋለሁ። እጅግ በጣም አመሰግናለሁ ሁለታችሁንም፣ አቤል ሀይለ ጊዮርጊስ እና ዶክተር ምስክር ካሳሁን። የዘንድሮው የማንዴላ ዋሽንግተን ፌሎሺፕ ተሳታፊዎች መካከል ናችሁ። በነበራችሁ ቆይታ የገበያችሁትን ቁም ነገር ለአድማጮች ስላካፈላችሁ በእጅጉ እናመሰግናለን። በተመሳሳይ በሌሎች ጊዜያት በሌሎች ፕሮግራሞች እንደምንገናኝ አስባለሁ። ለአሁኑ በጣም አመሰግናለሁ። መልካም ቀን ይሁንላችሁ። እናመሰግናለን። እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ እየቀረበ ያለው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። በዚህ ሳምንት የኢትዮጵያዊው የፊልም ባለሙያ የሮፍናን ስድስት የተሰኘ አልበሙን ለቀዋል። ይቅርታ የሙዚቃ ባለሙያ በሚለው ይስተካከል። በሌላ ዜና ደግሞ በኢትዮጵያ የፊልም ባለሙያ የተዘጋጀ ካንትሪለስ ፊልም የ2022 የኒውዮርክ ፊልም ሽልማትን ጨምሮ ሌሎች አራት ሽልማቶችን ተቀዳጅቷል። ይህንንና ሌሎች የመዝናኛ ዜናዎችን ኤደን ገረመው በመቀጠል ታቀርባለች። በዚህ ሳምንት ጎላ ብለው ከወጡ የመዝናኛ ዜናዎች መካከል የሮፍናን ስድስት የተሰኘ ሙሉ አልበም መልቀቅ ነው። ሮፍናን በዚህ አልበሙ 17 ስራዎችን ለሕዝብ ያቀረበ ሲሆን ስራዎቹ ሰብአዊነትን፣ የህይወት ጉዞን፣ መንፈሳዊነትን፣ እራስን መጠየቅ ሐሜትን፣ የመሳሰሉ ጥልቅ ሀሳቦችን አካተዋል። ወጋታ፣ ቃል፣ ሰናይ የተሰኙት ዘፈኖችም በዩቲዩብ ብዙ ጊዜ ከታዩት ስራዎቹ መካከል ናቸው። ሮፍናን በቅርቡ ከዓለም አቀፍ የሙዚቃ ኩባንያ ዩኒቨርሳል ሚውዚክ ጋር ውለታ የተፈራረመ ሲሆን፣ እነዚህ ስራዎች ህጋዊ ፍቃዳቸው በዩኒቨርሳል ሚዚክ አፍሪካ ስር የተመዘገቡ ናቸው። በትናንትናው ዕለት በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ለአርቲስቱ የአልበም መለቀቅ እንዲሁም ደግሞ ከዩኒቨርሳል የሙዚቃ ቡድን ጋር ላደረገው ውለታ እንኳን ደስ አለ መልእክት በፌስቡክ ገጹ ላይ አስተላልፏል። ሩፍኗን እንደ ኤሮፓያን አቆጣጠር በ2006 ዓ ም የመጀመሪያውን ሚክስ ቴፕ ስራውን በክለቦች ማቅረብ የጀመረ ሲሆን ከዛ በኋላም በዲጄነት እንዲሁም በኤሌክትሮኒክስ ዳንስ ሙዚቀኛነትና ዲፕ ሃውስ በተሰኙ የሙዚቃ ስልቶቹ ዝነኝነትን አትርፏል። ከአመት በፊት የለቀቀው ሶስት የተሰኘው ትውልድን የሚኮረኩር በታላቁ ህዳሴ ግድብ በአድዋና በሀገር ፍቅር ዙሪያ የተሰራው ሙዚቃውን ከሶስት ሚሊዮን በላይ እይታን በዩቲዩብ ሊያገኝ I'm አፍሪካ ካሉ አስር ክሪፕቶ ከረንሲ ካላቸው ሀገራት መካከል አንዷ በመሆን ተመረጠች። ቢዝነስ ኢንፎ ኢትዮጵያ በድረገጹ ላይ አይቲ ኒውስ አፍሪካን ጠቅሶ እንደዘገበው ከሆነ ኢትዮጵያ ክሪፕቶ ከረንሲ የተሰኘውን የበይነ መረብ ላይ መገበያያ ተጠቃሚዎቿ ቁጥር ናይጄሪያ፣ ደቡብ አፍሪካ፣ ኬንያ፣ ግብጽ፣ ታንዛኒያ ና ዴሞክራቲክ ኮንጎን ተከትላ ጋናን፣ ሞሮኮና ዩጋንዳን በመቅደም ሰባተኛ ደረጃ ላይ ተቀምጣለች። ገጹ በኢትዮጵያ ቢትኮይንና ሌሎች የክሪፕቶ ከረንሲ ያላቸውና በዛ የሚገበያዩ ከ1.8 ሚሊዮን በላይ የሚሆኑ ሰዎች መኖራቸውን አስታውቋል። ገጹ ይህን ይበል እንጂ ከወር በፊት የብሔራዊ ንግድ ባንክ የሀገሪቱ የመገበያያ መደብ ብር መሆኑን ጠቅሶ በሌላ በልዩ አኳኋን ካልተፈቀደ በስተቀር ቢትኮይንን የመሳሰሉ ምናባዊ የበይነ መረብ መገበያያዎችን መጠቀምን ማገዱን በመግለጫ አስታውቋል። ትሪፕል ኤ የተሰኘውና የክሪፕቶ ከረንሲ ወይም ደግሞ የበይነ መረብ ላይ መገበያያ ተጠቃሚ ሀገራት ዝርዝር በወጣበት ድረገጽ ላይም በክሪፕቶ ተጠቃሚነት ዩናይትድ ስቴትስና ህንድ አንደኛና ሁለተኛ ደረጃን ተከታትሎ ሲይዙ ካናዳ፣ ጣሊያን፣ ሳዑዲ አረቢያን የመሳሰሉ ባለጸጋ ሀገራቶች ደግሞ ከኢትዮጵያ ኋላ ከአንድ ነጥብ አምስት ሚሊየን በታች ተገልጋይ በመያዝ ተጠቅሰዋል። በዚህ ሳምንት ውስጥ ከተሰሙ የመዝናኛ ዜናዎች መካከል ሰባሪ ምላጭ የተሰኘው የኢትዮጵያዊው የፊልም ባለሙያ ውበቱ ሺመላሽ ፊልም ለ2022 የሚቻ ፊልም ፌስቲቫል ላይ መመረጡ ነው። ይህ ፊልም ኢትዮጵያ ውስጥ ስለሚደረገው የግርዛት ባህል የሚዘግብ ነው። የሚሻ ፊልም ፌስቲቫል የ2022 ዓ ም ትእይንትም ሰኞ ዕለት በሎስ አንጀለስ፣ ካሊፎርኒያ ሆሊድ ውስጥ የጀመረ ሲሆን በመጪው እሑድ ለተለያዩ ቁሳቁሶች ና ለድንኳን የሚያገለግሉ አንድ ባለሙያ ውበቱ ሺመላሽ ከዚህ ፊልም በተጨማሪም ካንትሪ ለሱመን ሁመን ኘ በእውነተኛ የስደት ታሪክ ላይ ተመስርቶ የሰራው ፊልም የሆሊድ ጎልድ ሽልማት፣ የኢንዲ ሾርት ፊልም ፌስቲቫል ሽልማት፣ የኤይት ኤንድ ሃፍ ፊልም ሽልማት እንዲሁም የኒውዮርክ የፊልም ሽልማቶችን ጨምሮ በአጠቃላይ ከአምስት በላይ ሽልማቶችን ሊቀዳጅ ችሏል። ውበቱ ከጋቢና ቪኦኤ ጋር ስለ እድገቱና ስለ ስራዎቹ ቆይታ አድርጓል። ስለ ፊልም አጀማመሩ እንዲህ ብሏል። ነጮቹ አስራ ሦስት ነበር ወደ አሜሪካ የገባሁት ትምህርት ለመማር ማለት ነው። እና የመጀመሪያ ጊዜ ተመልሼ እንደመጣሁ ቀጥታ ወደ ሰሜን ተራራዎች ስሄድ ቤተሰብ ጋር ሄድኩኝና እናቴ እንዴት ነው ወደ አሜሪካ ሄደ ከዋለች እንግዲህ እዚህ ጋር ላስቀምጠሽን ፈልገ ሄደን ምንድን ነው እናቴ አውሮፕላን ሰማይ ላይ በጣም በሩቁ አይታታቃለች፣ ግን ቀርባ አይታጣቅም። እና በአውሮፕላን የሄዱት ስላት ጠጋ ብላ እጅዋን ትክሻ ላይ አድርጋ አንተን የሚያክል ሰው እንዴት ነው ከዚህ ትንሽዬ ወፍ የሚያክል እቃ ውስጥ ገብቶ መሄድ የቻለው? ምናምን አለች ማለት ነው። በእውነቷ ነበር ጥያቄውን የጠየቀችው እና እኔ እሱም ገረመኝና ያው እንግዲህ ቀርባ አይታጣቅም፣ ሰው እንደሚይዝ አይታጣቅም። እና ከዛ አንጻር ምንድን ያደረኩት በሚቀጥለው ተመልሼ ወደ ኢትዮጵያ ስመጣ በሞባይል ራሴን ውስጥ ከሁለት መቶ ምናምን ሰው ጋር ፕሌን ውስጥ ቀርጬ ውጭንም ቀርጬ ወስጄ አሳየዋቸው ማለት ነው። አካባቢው ጋር ልቅስ ልክ እንዳሳየዋት የሰፈር ሰው የቡና ማየሚያጠጣ የሰፈር ሰው ሰብስባ ቡና ተፈልቶ ጠጡ ምናምን ጠራችና ሁሉንም አሳያቸው በሚል እኔና ጋበዘች ማት እንዳሳያቸው ከዛን ጊዜ ጀምሮ አሜሪካ ያለውን የአናኗር ዘይቤ በስልኬ ቀርጬ በምስል በማሳየት የእናቴን ጥያቄ መመለስ ከቻልኩኝ ሌላ ማንኛውንም ጥያቄ ምስልን በመጠቀም ወይም ደግሞ የፊልምን በመጠቀም ሌሎች ማንኛውንም አይነት ጥያቄዎች መመለስ እንደምችል ተረዳሁኝና ወደዛ እንደገባ አደረገ። የውበቱን ሙሉ ቃለ መጠይቅ በተከታዩ ሳምንት ይዘን የምንመለስ ይሆናል። ከአሜሪካ ድምፅ ለተጠናቀረው የመዝናኛ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ጋቢና ቪኦኤ፣ ከአሜሪካ ድምጽ ይቀጥላል። በሊባኖስ የኢንተርኔት ዋጋ ማሻቀቡን ተከትሎ በዚያ የሚኖሩ ስደተኞች ከቤተሰቦቻቸው ጋር ለመገናኘት አዳጋች እየሆነባቸው ይገኛል። ይህን የተመለከተውን ዘገባ እንግዳ ወልዴ በመቀጠል ያሰማናል። ቤት በማጽዳት ስራ የምትተዳደረው ኬንያዊቷ ኖዌል ሙሳንጋ በሊባኖስ ቆይተዋ በአገሪቱ የተከሰተውን የኢኮኖሚ ድቀት፣ የኮቪድ ወረርሽኝና በቤይሩት ወደብ የተከሰተውን ከባድ ፍንዳታ የመሰሉ ፈተናዎች አልፋለች። የኢንተርኔት አገልግሎት የሚሰጣት ቴሌኮም ኩባንያ ክፍያዋን በእጥፍ እንደሚጨምር በነገራት ጊዜ ግን ከቤተሰቧና ና ከስራዋ ጋር ያላት ብቸኛ የመገናኛ መስመር አደጋ ላይ በመውደቁ ስጋት ገብቷታል። በጊዜያዊነት የምትሰራው ስደተኛዋ ኖኤል ሙሳንጋ ገበያዋ ከእጅ ወደ አፍ ነው። የስልክ አገልግሎት ዋጋ እጅግ መቆለል ደግሞ ያላትን ጥቂት የስልክ ደቂቃዎች ለቤተሰብና ለአሰሪዋቿ እንድታከፋፈል አስገድዷታል። በኢንተርኔት አማካኝነት ከቤተሰብ ጋር ትገናኛለህ። ከቤተሰብ ብዙ ርቀን ስለምንገኝ እጅግ አስፈላጊ ነው። ስራ ፍለጋንም ከባድ ያደርገዋል። አሰሪዎች በአካል መጥተው አይፈልጉህም። ስለዚህ ከበድ ይላል። በሊባኖስ የሚገኙ የስደተኛ ሰራተኞች የወደፊት እጣ ምን እንደሚሆን ለመናገር አስቸጋሪ ነው። የተባበሩት መንግሥታት ድርጅት እንደሚለው በሊባኖስ 250 ሺህ የሚሆኑና በአብዛኛው ከሳራ በታች ካሉ ሀገሮችና ከደቡብ እስያ የመጡ ሰራተኞች ይገኛሉ። በሀገሪቱ የሚሰሩት ከላፋ በተባለው እና ከውጭ የሚመጡ ሰራተኞች ከአሰሪዎቻቸው ጋር ስምምነት በሚያደርጉበት አሰራር ነው። ከላፋ ቀጣሪዎች በሰራተኞቻቸው ህይወት ላይ ከፍተኛ ቁጥጥር እንዲጭኑ አድርጓል ሲሉ የመብት ተሟጋቾች ይናገራሉ። በሌባኖስ ባለፉት ሶስት ዓመታት የታየው የኢኮኖሚ ድቀት በእንቅርት ላይ ጆሮ ደግፍ ሆኗል። በኑሮ ውድነቱ ምክንያት ቀጣሪዎች ለሠራተኞቻቸው የሚከፍሉት በአማካይ ከ150 እስከ 400 ዶላር ስለከበዳቸው ሠራተኞቻቸውን መንገድ ላይ ለመጣል ተገድደዋል። አንዳንዶቹ ሰራተኞች ጽዳትና ህጻናት ጥበቃ የመሳሰሉትን ስራዎች በጊዜያዊነት በመስራት ኑሯቸውን በመግፋት ላይ ናቸው። ይህም ቢሆን ቀላል አልሆነም። የሌባኖስ የገንዘብ አቅም በ95 በመቶ ሲቀንስ የምግብና የትራንስፖርት ዋጋ ደግሞ በ11 እጥፍ ጨምሯል። አሁን ደግሞ የኢንተርኔት ዋጋ መጨመር ሌላ ፈተና ሆኗል። የስልክ ማስተላለፊያ ጣቢያዎች በስራ እንዲቆዩ የሚያስፈልጋቸውን ነዳጅ ማግኘት አስቸጋሪ በመሆኑ ባለፈው ዓመት የስልክ ተደራሽነት አሽቆልቁሎ ነበር። የስልክ ክፍያ በአገሪቱ የገንዘብ አቅምና በውጭ ምንዛሬ መሰረት እንዲተመን መንግስት መመሪያ በማውጣቱ የመብት ተሟጋቾች እንደሚሉት የተገልጋዮች ክፍያን በአራት እጥፍ አሳድጎታል። በስደተኛው የማህበረሰብ አንቂነትም የምትሳተፈው ሙሳንጋ እንደምትለው የኢንተርኔት ጭማሪ የስደተኛ ሰራተኞችን ህይወት የሚጎዳ ነው። እዚህ ሊባኖስ መኖር የምትቀጥል ከሆነ ጊዜህንና ጉልበትህን ማባከን ብቻ ነው የሚሆነው። ምንም መልካም ነገር ሲመጣ አይታይም። በጊዜያዊነት ሰርተህ ለስልክ፣ ለምግብ፣ የቤት ኪራይ፣ ጄኔሬተር ስትከፍል ለራስህ የምትቆጥበው ወይም ወደ ሀገርህ ለቤተሰቦችህ የምትልከው አይኖርህም። ስለዚህ ወደ ሀገር ተመልሶ ሌሎች አማራጮችን መመልከት የተሻለ ነው። ኢትዮጵያዊቷ የስደተኞች ማህበረሰብ አንቂ ጽግሬዳ ብርሃኑ እንደምትለው ደግሞ በተለይ የኮሮና ወረርሽኝ ከባድ በሆነበት ወቅት በቋሚነት በቤት ውስጥ ለሚሰሩት ሰራተኞች የስልክና ገመድ አልባ ኢንተርኔት አገልግሎቶች እጅግ አስፈላጊ ነበሩ። The one who lives outside, which is the live out workers, they have to have internet. ከውጭ ሆነው የሚሰሩት ኢንተርኔትና ትሪጂ ሁልጊዜ ያስፈልጋቸዋል። ጊዜያዊ ስራዎች ለማግኘት እንዲሁም ከሌሎች ሰዎች ጋር ለመገናኘት መደዋወል አለባቸው። በቀጥታ መደወል አይችሉም። አብዛኞቹ ዋትሳፕ ነው የሚጠቀሙት። ከአሰሪዎቻቸው ጋር ለመገናኘት ኢንተርኔት የግድ አስፈላጊ ነው። ከቤተሰብ ጋር ለመገናኘትም እንዲሁ። የአገልግሎት ጭማሪው በአሰሪዎቻቸው ከሚደርስባቸው ወከባና ጥቃት መሸሽ የሚፈልጉ ሰራተኞችን ህይወት አስቸጋሪ አድርጎባቸዋል። በሰራተኞቹም ሆነ በትውልድ ሀገራቸው በሚኖሩ ቤተሰቦቻቸው የአእምሮ ጤንነትም ላይም ተጽዕኖ እንደሚኖረው ባለሙያዎች ይናገራሉ። ከ2019 ወዲህ እየጨመረ በመጣው በሰራተኞች ላይ በሚደርስ ወከባና ጥቃት ምክንያት በትውልድ ሀገራቸው ያሉ የእነዚህ ሰራተኞች ቤተሰቦች ስልክ ካልተደወለላቸው ትልቅ ጭንቀት ውስጥ ይገባሉ። ሮይተርስ ከቤይሩት ለላከው ዘገባ እንግድ ወሌነኝ ከአሌክዛንድሪያ ቨርጂኒያ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይውላችሁ።